ሻሸመኔ ከተማ ውስጥ ነሐሴ 6 2010 ዓ ም አሰቃቂ የግድያ ወንጀል ፈጽመዋል፣ ሟችን ኢሰብአዊ በሆነ መንገድ ዘቅዝቀው ሰቅለዋል ባላቸው ሁለት ተከሳሾች ላይ የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ባለፈው አርብ መጋቢት ስድስት ቀን በዋለው ችሎት የዕድሜ ልክ እስራት ፈርዷል። ደንበኞቹ ወንጀሉን አልፈጸሙም ያሉት የተከሳሾቹ ጠበቃ ይግባኝ እንደሚሉ አስታውቀዋል። ሙክታር ጀማል ተጨማሪ አለሁ። የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ወንጀል ምድብ ችሎት በነገመደው ሹሚ የተከሰሱ ሁለት ሰዎች ላይ ባለፈው አርብ የዕድሜ ይፍታህ ውሳኔ ፈርዷል። ሰዎቹ በነሐሴ 6 2010 በሻሸመኔ ከተማ ለአቶ ጀዋር መሐመድ በተዘጋጀው የአቀባበል ሥነ ሥርዓት ላይ አደጋ ለማድረስ ፈንጂ ይዟል በሚል ለጊዜው ስሙ ያልታወቀ ግለሰብ በከፍተኛ ጭካኔ በግፍ የገደሉና ዘቅዝቀው በመስቀል የተከሰሱ ናቸው። በግፍ ነፍስ በማጥፋት ወንጀል የቀረበውን ክስ ግራ ቀኝ ካከራከረ በኋላ ፍርድ ቤቱ ውሳኔ መስጠቱን የሻሸመኔ ከተማ አቃቤ ሕግ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አቶ ጀልዶ በጣሶ እንደገለጹት በምርመራው ወቅት በቁጥጥር ስር ከዋሉት ተጠርጣሪዎች አብዛኞቹ በክስ መረጃ አለመገኘትና በቂ መከላከያ በማቅረባቸው ነፃ ሲወጡ ሁለት ተከሳሾች ላይ ብይን መሰ ጠቱን ገልጸዋል። ከስድስቱ ተጠርጣሪዎች በሂደት አራቱ ነጻ ወጥተዋል፣ በፍርድ ቤት በመከላከያ ማስረጃ ማለት ነው። ሁለቱ ተከሳሾች ገመዲ ሹሚና ጀዋሮሴን የሚባሉት በምዕራብ ሲዞን ከተኛ ፍርድ ቤት እድሜ ልክ እስራት ተፈርዶባቸዋል። ተከሳሾቹ ወንጀሉን ክደው መከራከራቸውን ጠቁመው ውሳኔው በቂ ማስረጃ ሳይታይ የፖለቲካ መፍትሄ ለማድረግ የተወሰነ ነው ይላሉ የተከሳሾች ጠበቃ አቶ ማሾ ሰዲቆ። አቶ ማሾ ለደንበኞቻቸው ይግባኝ መጠየቃቸውንም ተናግረዋል። መከላከያችን እነዚህ ተከሳሾች ይህን ድርጊት አልፈጸሙም። በምን መከላከያቸውን እንዲያቀርቡ ለየ ነፍስ ወከፍ እንዲያቀርቡ አድርገን አንደኛ ተከሳሽ በወቅቱ ይሄ ድርጊት በሚፈጥሩበት ጊዜ ከአዳማ ወደ ሸክመነ እየመጣ የነበረና ስምንት ተኩል እና ዘጠኝ ሰዓት አካባቢ እዚህ የደረሰ ከድርጊት በኋላ እዚህ የደረሰ ስለመሆኑን አደግፈን ነው የተከላከልነው። ቪዲዮ መስረጃ አቅርበን ነበረ። ስቅላቱን የሚያሳይ ቪዲዮ አሳይተን ነበረ። እነዛ ሰዎች አይደሉም። ስቅላቱን የሚሰብሩ ሰዎች ሌሎች ሰዎች እንደነበሩ ያንን ምስል የሚያሳይ አቅርበን ነበር። በዚህ ነው የተከላከልነው። ፎቶግራፍ ነበረ። ፎቶግራፍ ደግሞ አይመሳሰልም። አንደኛ ተከሳሽን ምን ተጠርጣሪ ሌላ ተጠርጣሪ ማለት ነው። የፊት ጥርሱ ሰባራ ነው በትክክል ያሳያለ ምስሉ። የሻሸመኔ ከተማ አቃቢ ሕግ በበኩሉ የተሰራ ወንጀል ከፍተኛ ጭካኔና ከማህበረሰቡ ባህልና ሰብአዊነት ያፈነገጠ መሆኑን ገልጾ ለውሳኔው በቂ የሰውም የሰነድን ማስረጃ ማቅረቡን የሻሸመኔ ከተማ አቃቢ ሕግ ጽህፈት ቤት ኃላፊው አቶ ጀልዶ በጣሶ ለአሜሪካ ድምፅ አስረድተዋል። በወቅቱ በቦታው የነበረው ፖሊስ ነው ማስረጃ ሆኖ የቀረበው ከዛም በዘለለ እቤቱ ሲፈተሽ የለበቶ ሸሚዝ በፎቶ ላይ የሚታየው በቪዲዮ ላይ የሚታየው በደም የተጨማለቀ መሆኑን በፍተሻ ፖሊስ አግኝቶ በኤግዚቢትነት አያይዟል። እነሱ ቆሞ ወንጀል ቢፈጸም ራሱ ወንጀለኛ ለማስመለጥ ከዋ ጉዳይ የፍትህ ስርዓትን ለማገዝ የሚያደርጉት ብዙ ነገርም አይታይም። ስለዚህ እኛ እንደ ፖሊስ እና እንደ አቃቤ ህግ ባየነው የምርመራ ውጤት ራሱ ልጆቹ ወንጀሉን መፈጸሙ የተረጋገጠ ነው ብለን ነው የምናስበው። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ።